የደቡብ ወሎ ኩታበር ወረዳ አካባቢ የተስፋፋ በመጣው ጦርነት ምክንያት በአስር ሺዎች የሚቆጠሩ የኩታበር ከተማና አካባቢው ነዋሪዎች ተፈናቅለው ወደ ደሴና አካባቢዎቹ መሰደዳቸውን ገለጹ። ተፈናቃዮቹ ለአመታት ደክመው ያጠራቀሙትን ጥሪትና የመንግስት ሀብት ወደ አካባቢያቸው ዘልቆ ገብቷል ባሉት የህወሓት ኃይል እየተዘረፈባቸው መሆኑን ገልጸዋል። መስፍን አራጌ ስርስራለሁ ከደሴ በሀያ ኪሎ ሜትር ርቀት በምትገኘው ኩታበር ከተማና አካባቢዋ ከቅዳሜ ምሽት ጀምሮ የተቀሰቀሰው ጦርነት ተጠናክሮ እሁድ ከቀጠለ በኋላ የህወሀት ኃይሎች ወደ ከተማዋ ዘልቀው መግባታቸውን ስማቸውን መግለጽ ያልፈለጉ አርሶ አደር ለአሜሪካ ድምፅ ሬዲዮ ተናግረዋል። ከኩታበር ዜሮዋን ከተማ ትናንትና ስድስት ሰዓት ላይ ነው የመጣሁት። ነበረውን ያው ውሀት ከትናንት ወዲያ ቅዳሜ ማታ ጥላ ዙሪያውን ከከቦ ነው ያደረው። ባለን በአርሶ አደሩ ከተማዋ ዙሪያ ህወሀት እንደመጣ ያው የአርሶ አደሮች በአካባቢያቸው የነበረውን ጥቆማ ይሰጡን ነበር ይሄ እያለ በዛው በቅዳሜ ማታ ሁለት ሰዓት ተኩል ላይ ውሀት ጦርነት ከፈተ አስፈቅዶ እና እዛው አካባቢ ላይ ዛው ጦሮት እንደነበረ በዛው ባለበት አደረ ከዛ በኋላ አዳሩን ተኩስም ምንም ምንም የለም እርጧት አስራ ሁለት ሰዓት ላይ በከተማዋ ዙሪያ ዙሪያ ላይ መርገጃ የሚባል ቦታ ከመርገጃ እስከ ቁርጣሪያ መዞሪያ የሚባል አካባቢ ላይ ጦር ውጊያ ነበር በዚህ ምክንያት ከሶስት ሰዓት በላይ የእግር ጉዞ አድርገውና ሀያ ኪሎ ሜትር አቆራርጠው ከኩታ በር ወደ ደሴ የዘለቁት ተፈናቃይ እርሷደር አሁን ቤተሰብ ጋር ተጠግተው እንደሚኖሩ ገልጸዋል አራስ ሰዓት አካባቢ ላይ ከተማ እንደገባ ደግሞ የኩት አበር ሁለተኛ ድር ደረጃ ላይ ነው መጀመሪያ ግርፊያ ያጀመሩት፣ ከዛ ወደ ጤና ጣቢያ፣ ከዛ በኋላ ስድስት ሰዓት ተኩል ሲሆን ልደት የገባው ነ የተፈጠረውን አሁን ያባይናየ ነው ይሄ ነው። ከዚህ በኋላ ያለው እንደ ማንኛውም ሰው ምንሰማው ነገር ነው እንጂ የማን ላይ ይሁን የት ቦታ ላይ ጥላፍ ይሁን የተለያዩ እንዳ እንዲያለ አሁን በአሁኑ ሰዓት ስራ ትል እንዳለ መረጃ ያለኝ ቤተሰባውን ይዘው መጥተዋል። ይወጥ ይቻለ ምን ያህል ቤተሰብ ይዘው ወጡ? እናቴን የባለቤት እህት ሶስት ልጆቿ የኔን ሶስት ልጆች ከነ ባለቤት አድርጌ ልጆች ወደዝቅ ነው። አካባቢው ደጋማ ና ወራቱም የውርጭ ወቅት ከመሆኑ ጋር ተያይዞ በተለይ እናቶች ና ሕጻናት በከፋ ብርድ ውስጥ በሌሊት ሳይቀር ረጅም ርቀት በእግራቸው ለመጓዝ መገደዳቸውን ሌላው አስተያየት ሰጪ ጠቁመዋል። እንዳለ እንቅል ብሎ በሌሊት ልጅ እያዘሉ ምናምን ነው ሲመላለስ ንተሄድሮ ታቀ ከመላሻ በጣም ብርድ ነው። ቀዛ ነው። በጣም ብርድ ነው። በዛ ነው። ሰው ሌሊት በዛ በሚሄዳ ሲጓዝ ነው ያደረው። ጦርነት ስራቻ ማለት ነው። በአስር ሺዎች የሚቆጠሩ የኩታበር ከተማና የአቅራቢያዋ ነዋሪዎች ቤት ንብረታቸውን ጥለው እንደተፈናቀሉ የሚናገሩት አስተያየት ሰጪ ቤተሰብ የሌላቸውና የሚጠጉበት የተቸገሩ በረንዳ ላይ ማደራቸውን እንዳዩ ጠቁመዋል። ወደ ደሴ መምጣት ያልቻሉ ቤተሰቦቻቸው ጉዳይም እንደሚያሳስባቸውና አንዳንዶቹም በህዋት ኃይሎች እጅ መውደቃቸውን መስማታቸውን ይናገራሉ። ሌላው በመንግስት ስራ የሚተዳደሩ አስተያየት ሰጪም በከባድ መሳሪያ የታገዘ የተኩስ ልውውጥ ተከትሎ የህዋት ኃይሎች እሁድ ጠዋት ላይ ወደ ከተማዋ ዘልቀው መግባታቸውን ተናግረዋል። ይህንንም ተከትሎ ቁጥራቸው በርካታ የሆኑ የከተማ ነዋሪዎች ህይወታቸውን ለመታደግ በአቅራቢያቸው ወደሚገኘው ደሴ ከተማና የገጠር ቀበሌዎች ተሰደዋል። እንዳስተያየት ሰጭው ተፈናቃዮቹ ከተማዋን ለቀው ወደ ደሴ ስለመጡ ኩታበር በማን ቁጥጥር ስር እንዳለች በእርግጠኝነት ለመናገር እንደሚቸገሩ አስታውቀዋል። ይሁን እንጂ በአካባቢውና በዙሪያዎቹ አሁንም ድረስ የተኩስ ልውጥ እንደሚሰማ ገልጸዋል። አሁን ጦርነት እየተካሄደ ነው ወርቃሪያ። በሌላ በኩል በኢትዮጵያ መንግስት በአሸባሪነት የተፈረጀውና ራሱን የትግራይ ሰራዊት ብሎ የሚጠራው ሀይል በተለያዩ የደቡብ ወሎ አካባቢዎች ድል እንደቀናው ሲነገር ይደመጣል። የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ የህዋት ኃይሎች ደቡብ ወሎን ከሰሜን ወሎ በሚያዋስኑ አካባቢዎች ዘልቀው የመግባት ሙከራ ሲያደርጉ መቆየታቸውን ጠቁመው ስኬታማ ሲሉ በገለጹት የመከላከል ተግባር ኃይሎቹ ከአካባቢው እንዲርቁ መደረጋቸውን አስረድተዋል። ይሁን እንጂ በስም ባይገልጿቸውም የተወሰኑ ቦታዎች ላይ ግን አሁንም አሉ ብለዋል። ከሰሜን ወሎ በሚዋሰኑት የዞናችን አካባቢዎች ሰብሮ ለመግባት በተደጋጋሚ ጥረት አድርጎ በተወሰኑት ወረዳዎች ላይ የመግባት ሁኔታ ታይቷል። ይህንን ለመመከት የመከላከያ ሰራዊት፣ የአማራ ልዩ ሀይል እናፋል ነው ከፍተኛ ተጋድሎ እያደረጉ በጦርነቱ ምክንያት ብዙሃኑ ለስደትና ለእንግልት ከመዳረጉ ባለፈ ደክሞ ያጠራቀመው ጥሪቱ ተቀምቷል፣ በመንግስት የተገነቡ ተቋማት ለውድመትና ለዘረፋ ተዳርገዋል ሲሉ ተፈናቅለው የመጡት የመንግስት ሰራተኛ ይከሳሉ። እዚ በቃ ምንም ይዙት የወጣው ነገር የለም፣ እንዳለ ንብረቱ የወጣው ሰው ጦርነት ስራቸ ኢኮኖሚያዊና ሰብአዊ ጫና የመፍጠር ተግባር ተፈጽሟል በማለት የተፈናቃዮቹን ክስ ይደግፋሉ። የዞኑ ዋና አስተዳዳሪ አጠቃላይ የአማራ ህዝብ የማርቀቅ ስነ ልቦና እና የታሪክ ስብራት ማድረስ ብሎ የተነሳ ቡድን በመሆኑ በእያንዳንዱ በሚገባባት ቀዳዳ በገባበት ሰከንድ ውስጥ የመጀመሪያ የመገልገያ ተቋማትን፣ ጤና ተቋማትን፣ ትምህርት ቤቶችን የማውደም የሀብት እንቅስቃሴያቸው የተሻሉ የሆኑ የባለ ሀብቶችን ንብረት መዝረፍ፣ ሴቶች ህጻናትን እንዲጎሳቆሉ ማድረግ ማውደም እና የመድፈር ስራ በገባ ቁጥር ይህንን ተግባሩን በሰፊው እየፈጸመ ይገኛል። የህወሓት ቃል አቀባይ ጌታቸው ረዳ ሰራዊታቸው በገባባቸው አካባቢዎች ፈጸመ ስለሚባለው ሰብአዊ ጥሰት ሲያስተባብሉ ቆይተዋል። እሳቸው ንጹሐን ዜጎችን ኢላማ የሚያደርግ ሰራዊት እንደሌላቸው ነው የገለጹት። ተፈናቃዮቹ የደረሰባቸውን የስነ ልቦና ስብራት፣ የሀብት ውድመትና መፈናቀል መንግስት ግምት ውስጥ በማስገባት እንዲረዳቸውም ጠይቀዋል። አሁን ለጊዜው መንግስት እንግዲህ የምግብ አቅርቦት መጠለያ ምናምን ለህዝቡ ቢያቀርብ ጥሩ ነው። ዘመድ ያለው አሁን ወደ ዘመድ ምናምን ሰው ዝክ ብሎ የምታው ደግሞ አብዛኛው መጠለያ ጣቢያ ለሌሎች ተፈናቃዮች ቀድሞ ስለተያዘ ማረፊያ የለውም። ብዙ ሰው ማረፊያ የለውም። አንዳንዶቹ እንኳ እንግዲህ ዘመድ ያለው ልጅ ያለው ዝናም ወደዛ ሊጠጋ ይችላል። ግን ብዙ ሰው ውጭ ላይ ነው የሚሆነው መጠለያና ምግብ አቅርቦት ቢሆን ነው እኔ ሀሳቤ። የዞኑ ዋና አስተዳዳሪ ተፈናቃዮቹን በዘላቂነት ለማቋቋም ከመንግስት ባሻገር ባለሀብቱና በውጭ የሚኖሩ ኢትዮጵያውያን ድጋፍ ማድረግ እንደሚጠበቅባቸው አሳስበዋል። ጉዳት በደረሰባቸው አካባቢዎች ተፈናቅለው የመጡ ሕዝቦቻችን እነሱ ተመልሰው ወደ አካባቢው እንደሄዱ በቀጣይ የማቋቋም ስራ መስራት እንደተጠበቀ ሆኖ አሁን ባሉበት ቦታ ላይ በመንግስት በኩል እንደ ቤት ባይሆንም መጠለያ ተዘጋጅቶ የእለት እርዳታ እየተሰጣቸው እና በተለይ የሚጠለሉበት አካባቢ ላይ ያለው የጤና እና የሳኒቴሽን ስራ የተጠበቀ እንዲሆን በተገቢው መንገድ ክትትል እየተደረገ ነው። ከዚህ በተጨማሪም ሕዝቡ በተለይ ባለ ሀብቶች ተፈናቃዮች በሚገኙበት ቦታ ተገኝቶ አልባሳት እና ምግብ በመቅረብ ረገድ ከፍተኛ አስተዋጽኦ እያደረገ ስለሆነ ይህንን ማስከተል ይገባል። ለአሜሪካ ድምፅ ሬዲዮ መስፍን አራቂ